the voice of የአሜሪካ ድምፅ America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 30 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችሁ አድማጮች ጤና ይስጥልን፣ እንደምናምሽታችኋል ምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጂት ታየነን። እስር ቤት ውስጥ በጣም ብዙ ስቃይ ነበረ። እንደውም እኛ ተይዘ የነበርነው ቦታ ምንም አናቅም ነበር። አይሲ ሆኖ፣ ጄሺ ሆኖ፣ ምን ሆኖ አናቅም ነበር። መጨረሻ ላይ ነበረ ከውጭ ጉዳይ ሚኒስቴሩ ጋር ከተገናኘ በኋላ ነው ሪፐብሊክ መንግስት እጅ መኖ ራሱ ያወቅ ነው። ዛሬ ከሊቢያ ወደ ኢትዮጵያ ከተመለሱት ኢትዮጵያውያን አንደኛው ከተናገሩት የተወሰደ ነው። በአብይ ርዕስ ዘገባ ይኖረናል። ለተጨማሪ አበይት ዜና ቆንጭት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በኢራን የኒውክሊየር መርሃ ግብር ላይ የመጨረሻ ስምምነት ለማዘጋጀት የሚደረገውን ጥረት ጨምሮ በበርካታ ጉዳዮች ላይ ለመምከር ከፋርስ ባህረ ሰላጤ ምክር ቤት ሚኒስትሮች ጋር ፈረንሳይ ውስጥ ስብሰባ ተቀምጠዋል። እንግሊዛውያን ትናንት ባደረጉት ምርጫ አብላጫውን መቀመጫ አሸንፎ የበላይነትን የተቆናጠጠው ወጋ አጥባቂው መሪ የወጋ አጥባቂው ፓርቲ መሪ ጠቅላይ ሚኒስትር ዴቪድ ካምረን አዲስ መንግስት እንደሚመሰረቱ አስታወቁ። የሚሉት አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሊቢያ ውስጥ ተጠልፈው የነበሩ ኢትዮጵያውያንን ለማስለቀቅ የግብጽ መንግስት ላበረከተው አስተዋጽኦ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለግብጽ ፕሬዚደንት አብደልፋታህ ኤልሲሲ ስልክ ደውለው ማመስገናቸውን አልአህራም የሚባለው የግብጽ ጋዜጣ በዌብሳይቱ ላይ ባወጣው ዘገባ አመልክቷል። እስላማዊ መንግስት ነኝ የሚለው የሽብር ቡድን በኢትዮጵያውያንና በሌሎችም ላይ የፈጸመውን ግድያ ተከትሎ የደህንነት ስጋት ላይ የወደቁት ተጨማሪ ሰላሳ ኢትዮጵያውያን ዛሬ አዲስ አበባ ገብተዋል። የግብጽና የሱዳን መንግስታት ለኢትዮጵያውያኑ መመለስ ከፍተኛ አስተዋጽኦ እያደረጉ መሆናቸው ተገልጿል። ዝርዝሩን ዘገባ ለአብይ ርዕስ ይዘነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በኢራን የኒኩሌር መርሃ ግብር ላይ የመጨረሻ ስምምነት ለማዘጋጀት የሚደረገው ጥረትና የመንን ጨምሮ በበርካታ የአካባቢው ጉዳዮች ላይ ለመምከር ከፋርስ ባሕረ ሰላጥ የትብብር ምክር ቤት የውጭ ጉዳይ ሚኒስትሮች ጋር ፈረንሳይ ውስጥ ስብሰባ ተቀምጠዋል። የዛሬው ስብሰባ ትኩረት በሚመጣው ሳምንት ዋይት ሀውስ ቤተ መንግስት ውስጥ ሊካሄድ የታሰበውን የፋርስ ባሕረ ሰላጤ ሀገሮች መሪዎች ስብሰባ ማመቻቸት መሆኑ ታውቋል። አንዳንድ የባሕረ ሰላጤው መንግስታት ከኢራን ጋር የሚገባ የኒውክሌር ስምምነት የአካባቢውን መረጋጋት ሊያውክ ይችላል በሚል ስጋታቸውን እየገለጹ ነው። እነዚሁ ሀገሮች ኢራን ድጋፍ ትሰጣቸዋለች የሚባሉት ሺአ ሁቲዎች እየተዋጉ ያሉባትን የመንን ጨምሮ የቴህራን እጅ ተጽዕኖ አሳድሮባቸዋል ከሚሏቸው ሀገሮች ጋር የተያያዙ ስጋቶቻቸውንም ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ትናንት ከሳዑዲ አቻቸው አደል አልጁቤር ጋር በሆነው ጋዜጣዊ መግለጫ በሰጡበት ወቅት ወደ የመን ሰብአዊ እርዳታ ለማድረስ እንዲቻል ለአምስት ቀናት ተኩስ ማቆም በሚቻልበት ሁኔታ ላይ እየመከሩ መሆናቸውን ተናግረዋል። እንግሊዛውያን ትናንት ሐሙስ ባካሄዱት የፓርላማ ምርጫ አብላጫ መቀመጫውን አሸንፎ ፍጹም የበላይነትን የተቆናጠጠው የወግ አጥባቂ ፓርቲው መሪ ጠቅላይ ሚኒስትር ዴቪድ ካምረን አዲስ መንግስት እንደሚመሰርቱ አስታውቀዋል። የትናንቱ ምርጫ ድል ለሚስተር ካምረን ተጨማሪ አምስት የስልጣን አመታትን የሚያጎናጽፋቸው ሲሆን ፓርቲያቸውም በባለ 650 መቀመጫው ፓርላማ የህግ መምሪያ ውስጥ ከ326 በላይ መቀመጫዎችን ተቆናጦ ፍጹም የበላይነት ናስ የምርጫ ውጤት አንዳንድ የተቃዋሚ ፓርቲዎች መሪዎች ኃላፊነቶቻቸውን ለመልቀቅ እንዲወስኑ ያደረጋቸው ሲሆን ከመካከላቸውም የዋነኛው ተፎካካሪ የሌበር ፓርቲው መሪ ኤድ ሚሊባንድ በታል። ይገኙበታል። የአሸናፊው ሌበር ፓርቲ መሪ ጠቅላይ ሚኒስትር ዴቪድ ካምረን ድላቸውን እንዳረጋገጡ ወደ ንግስት ኤልዛቤጥ ገብተው እጅ የነሱና ሁኔታውንም ያሳወቁ ሲሆን ከግርማዊነታቸው ጋር ከግርማዊትነታቸው ጋር ካደረጉት ስብሰባ በኋላ ሀገራቸውን እንደ አንድ ሀገር እንደተባበረችው የንጉሠ ነገሥት ግዛት ዩናይትድ ኪንግደም እንደሚያስተዳድሩ ቃል ገብተዋል። ይቅርታ፣ ይህንን አረፍተ ነገር መድገም አለብኝ። የአሸናፊው ሌበር ፓርቲ ብዬ ነበረ የአሸናፊው የኮንሰርቫቲቭ ወይም የወግ አጥባቂው ፓርቲ መሪ ጠቅላይ ሚኒስትር ዴቪድ ካምረን ድላቸውን አረጋግጠው ወደ እንዳረጋገጡ ወደ ንግስት ኤልዛቤጥ ገብተው ቤተ መንግስቱ እጅ መንሰታቸውንና ሁኔታውንም ያሳወቁ ሲሆን ከግርማዊትነታቸው ጋር ካደረጉት ስብሰባ በኋላ ሀገራቸውን እንደ አንድ ሀገር እንደተባበረችው የንጉሠ ነገሥት ግዛት ዩናይትድ ኪንግደም እንደሚያስተዳድሩ ቃል ገብተዋል። እንግሊዝ የአውሮፓ ህብረት አባል ሆና ትቀጥል ወይስ ከህብረቱ ትውጣ በሚል ጥያቄ ላይ ህዝባቸውን ለውሳኔ እንደሚጠሩም ካምረን አስታውቀዋል። ይህ ውሳኔ ህዝብ በመጪዎቹ ሁለት ዓመታት ውስጥ ሳይጠራ እንደማይቀር የሚዲያ ተንታኞች ግምታቸውን እየገለጹ ነው። በተያያዘ ዜና የአውሮፓ ህብረት ከብሪታንያ ጋር በሚደረግ ውይይት የመዘዋወር ነጻነትን ጨምሮ ቁልፍ የሆኑ መሪሆቹ ለድርድር አይቀርቡም ሲል አስታውቀዋል። የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ዣንከር ቃል አቀባይ ዛሬ በሰጡት ቃል በውሉ ውስጥ የተጠቀሱት አራቱ ነጻነቶች ለድርድር አይቀርቡም፣ ምክንያቱም ለአውሮፓ ህብረት አስኳሉ ናቸውና በማለት አረጋግጠዋል። በአንጻሩ የአውሮፓ ህብረት ከአዲሱ የብሪታንያ መንግስት ጋር ገንቢ ስራ ለመስራት ዝግጁ ነን ሲል አስታውቋል። አውሮፓና ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1945 ዓመተ ምህረት የናዚ ጀርመን ወታደሮች ትጥቃቸውን ፈተው በአህጉሪቱ ጦርነቱ ያበቃበት የአውሮፓ የድልቀን ቀን ወይም ቪዴ ሰባተኛ ሰባኛ አመት መታሰቢያን እያከበሩ ናቸው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለመታሰቢያው ሲባል ዛሬ ቀደም ብሎ በወጣ የቅዳሜ ሳምንታዊ ንግግራቸው በጦርነቱ ያገለገሉትን አርበኞች ዓለምን ያዳነው ትውልድ በማለት ገልጸው አመስግነዋቸዋል። አሜሪካውያን ለተዋጉላቸው ነጻነቶች ዛሬም በቁርጠኝነት ቃል እንዲገቡ ሲሉ ፕሬዝደንቱ ጥሪ አሰምተዋል። ዩናይትድ ስቴትስ ባለፈው ወር ባካሄደችው የአየር ጥቃት አንድ ከፍተኛ መሬ ተገድሎብኛል ሲል የየመኑ የአልቃይዳ ቅርንጫፍ ቡድን ተናገረ። ዩናይትድ ስቴትስ ሙካላ በሚባል የየመን የወደብ ከተማ ላይ ባደረሰችው ጥቃት አሊ አልአንሴን አንሴን የመጀመሪያ ወንድ ልጁንና ሌሎች በርካታ ተዋጊዎች ተገድለዋል ሲል የየመኑ አልቃይዳ ማስታወቁን ሲአይቲኢ የሚባለው የስለላ ቡድን አመልክቷል። አንሲ ባለፈው ጥር ፈረንሳይ ዋና ከተማ ፓሪስ በሻርሊ ኤብዶ መጽሔት ዝግጅት ቢሮ ላይ ለደረሰው ጥቃት የአረቡ ባሕረ ሰላጤ የአረቡ ሰላጤ አልቃይዳን ወክሎ ኃላፊነት የወሰደው ነው። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በአንድ ገለጻ ላይ ይቅርታ የአውሮፓ ህብረት የ ይቅርታ፣ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በአንድ ገለጻ ላይ የአልቃይዳው መሪ ተገድሏል ባለው ዜና ዙሪያ አስተያየት ለመስጠት አልፈቀዱም። በዚህ ጉዳይ ላይ በተለይ ደግሞ እዚህ መድረክ ላይ አንናገርም፣ ኤኪውኤፒን ወይም ደግሞ አልቃይዳ በአረቢያው ልሳነ ምድር የየመኑን አልቃይዳ ቡድን ወጥረን ማሳደዳችንን ግን እንቀጥላለን ማለታቸው ተጠቅሷል። ዩናይትድ ስቴትስ ግን የመን ውስጥ የሚንቀሳቀሱ የአልቃይዳ አሸባሪዎች ላይ በተደጋጋሚ የድሮን ጥቃት ስታካሄድ የቆየች ሲሆን ባለፈው ወር ሁቲዎቹ አማጽያን እየተጠናከሩ በመጡበት ወቅት የመን ከሚገኘው የአየር ኃይል ሰፈሯ አለቃለች። በመጨረሻ መስላማዊ ጽንፈኞች ፖሊሶችና የጦር ሰራዊት ወታደሮችን ኢላማ ያደረጉ ጥቃቶችን ሊያደርሱ ይችላሉ የሚለውን የፌዴራሉ ምርመራ ቢሮ ኤፍ ቢአይ ስጋቱን በገለጸ ማግስት የዩናይትድ ስቴትስ የጦር ኃይል በሀገሪቱ ዙሪያ ባሉ የጦር ሰፈሮች ሁሉ ጥበቃውን ከፍ አድርጓል። የጥበቃው ደረጃ ከፍ እንዲል ያዘዙት የዩናይትድ ስቴትስ የሰሜናዊ እዙ አዛዥ አድሚራል ዊሊያም ጎርትኒ ናቸው። ትናንት የኤፍቢአይ ዲሬክተር ጄምስ ኮሚ የእስልምና መንግስት ብሎ ራሱን የሚጠራው ቡድን አይሲስ ዩናይትድ ስቴትስ ውስጥ በሺዎች የተቆጠሩ በኢንተርኔት ተከታዮች ሳይኖሩት አይቀሩም ሲሉ መናገራቸው ተጠቅሷል። አሸባሪው ቡድን ዩናይትድ ስቴትስ ላይ ጥቃት ለማድረስ ሊመለመላቸው የሚቀርባቸው ወይም ደግሞ መመሪያ የሚሰጣቸው በመቶዎች ወይም በሺዎች የተቆጠሩ ሰዎች በሀገሪቱ ዙሪያ ሊኖሩ ይችላሉ ሲሉ የተናገሩት የኤፍቢአይ ዲሬክተር አጠቃላይ ስጋታችን ታዲያ አይስል የሚያነጣጥረው በጦር ኃይሉና በሕግ አስከባሪዎች ላይ ነው የሚል ነው ሲሉ ማስረዳታቸው ታውቋል። ሰሜን ፓኪስታን ውስጥ ሄሊኮፕተር ተከስክሶ ቢያንስ ሰባት ሰው ሞተ። ከሞቱት መካከል በፓኪስታን የፊሊፒንስ እና የኖርዌይ አምባሳደሮች እና የማሌዥያ እና የኢንዶኔዥያ አምባሳደሮች ባለቤቶች ያሉባቸው መሆኑ ታውቋል። ከአደጋው በተለያየ ደረጃ ተጎድተው በህይወት ከተረፉት መካከል የፖላንድ እና የሆላንድ አምባሳደሮች አሉባቸው። ሄሊኮፕተሩን መትቼ ጣልኩኔ ነኝ ሲል የፓኪስታን ታሊባን ኃላፊነት ወስዶ የጥቃቱ ኢላማ የነበሩት የሀገሪቱ ጠቅላይ ሚኒስትር ናዋዝ ሸሪፍ እንደነበሩ አመልክቷል። ሆኖም የፓኪስታን የመከላከያ ሚኒስትር ከአዋጅ አሲፍ አደጋው የደረሰው ሙሉ በሙሉ በቴክኒክ እክል ምክንያት እንጂ በአሸባሪ ጥቃት አይደለም ማለታቸውን የመንግስቱ ቴሌቪዥን ዘግቧል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 30 ምሽት ፕሮግራማችን ነው። የተቃዋሚ ኃይሎች የኩርፊያ ፖለቲካ የሚያራምዱ ስለሆነ ይህ የኩርፊያ ፖለቲካ ማረጋጋት ስላልቻለ ወጣቱን ኃይል ወደ ውጭ እንዲሄድ ያደርገዋል። እኔ እንደሚመስለኝ አንደኛ ይሄ ግዙፍ የሆነ ችግር ሊቀረፍ የሚችለው ሁሉን አሳታፊ የሆነ መንግስት ሲቋቋም ብቻ ነው። ስለዚህ ዝም ብሎ በተቃዋሚ ፓርቲዎች ችግሩ የነሱ ነው የሚለው የሚያዋጣ አይመስለኝም። የቀደሙት አቶ ደስታ አላቦ እርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር አክሎግ ቢራራ ናቸው እስከ ህልፈት ሊያበቃ በሚችል እጅግ የከፋ አደጋ ከፊት ተደቅኖም ቁጥሩ እጅግ የበዛ ወጣት ከሀገር ለምን ይኮበልላል በሚል ርዕስ በተካሄደው ክርክር አማራጭ መፍትሄ ያሉትን ከሰጡበት አስተያየት የተወሰደ ነው። ሁለቱም የሰማችሁት በሁለተኛው አጋማሽ ሞቅ ባለ ክርክር በእሰጥ አገባ ጠብቋቸው አሁኑ ደመጽሄቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ሊቢያ ውስጥ ተጠልፈው የነበሩ ኢትዮጵያውያንን ለማስለቀቅ የግብጽ መንግስት ላበረከተው አስተዋጽኦ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለግብጽ ፕሬዝደንት አብደል ፋታ ኤልሲሲ ስልክ ደውለው ማመስገናቸውን አላህራም የሚባለው የግብጽ ጋዜጣ በዌብሳይቱ ላይ ባወጣው ዘገባ አመልክቷል። እስላማዊ መንግስት ነኝ የሚለው የሽብር ቡድን በኢትዮጵያውያንና በሌሎችም ላይ የፈጸመውን ግድያ ተከትሎ የደህንነት ስጋት ላይ የወደቁት ተጨማሪ ሰላሳ ኢትዮጵያውያን ዛሬ አዲስ አበባ ገብተዋል። የግብጽና የሱዳን መንግስታት ለኢትዮጵያውያኑ መመለስ ከፍተኛ አስተዋጽኦ እያደረጉ መሆናቸው ተገልጿል። አዲስ አበባ ከሚገኘው ዘጋቢያችን ከእስክንድር ፍሬው ተጨማሪ ዝርዝር ዘገባውን ንስማ። በውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖ ማቀባበል የተደረገላቸው ከሊቢያ ተመላሽ ኢትዮጵያውያን ቦሌ ዓለም አቀፍ አውሮፕላን ማረፊያ የደረሱት በዛሬ ዕለት ነው። ከሊቢያ በመመለስ ሁለተኛ የሆነው ይህ ቡድን ሰላሳ ኢትዮጵያውያንን ያካተተ መሆኑም ተገልጿል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስተያየታቸውን የሰጡ አንዳንድ ተመላሾች በእስር ላይ በነበሩበት ወቅት በከፍተኛ ስጋት ውስጥ መቆየታቸውን አስረድተዋል። እስር ቤት ውስጥ በጣም ብዙ ስቃይ ነበረ። እንደውም እኛ ተይዘን የነበርነው ቦታ ምንም አናውቅም ነበር። አይ ሲሆኑ ጄ ሲሆኑ ምን ሆኑ አናውቅም ነበር። መጨረሻ ላይ ነበረ ከውጭ ጉዳይ ሚኒስቴሩ ጋር ከተገናኘ በኋላ ነው ሲያደርግ መንግስት እጅ መኖ የራሱ ያወቅ ነው። እነዚህ ኢትዮጵያውያን ለሀገራቸው ምድር የበቁት የግብፅ የሱዳንና ና የሊቢያ መንግስታት ባደረጉት እገዛ ጭምር መሆኑን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ተናግረዋል። በዚህ ኦፕሬሽን ቅድም እንዳልኩት የግብፅ፣ የሱዳን፣ የሊቢያ መንግስታት አግዘውናል። ዛሬ አዲስ አበባ የደረሱት እነዚህ ኢትዮጵያውያን ከሊቢያ ካይሮ የገቡት በትናንትናው ዕለት ነበር። ለእነዚህ ዜጎች በሰላም መመለስ ከአጋር መንግስታት የተደረገው እገዛ ከፍተኛ እንደነበር በግብጽ የኢትዮጵያ ባለሙሉ ስልጣን አምባሳደር መሐሙድ ድሪር ትናንት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቃለ ምልልስ አስታውቀዋል። ዋናነት እነዚህ ካይሮ የገቡ ኢትዮጵያውያን ኮይሲያ በሚባል ቦታ በእስር ላይ የነበሩ አብዛኛዎቹ ማለት ነው እና ከዛ አካባቢ የኢትዮጵያ መንግስት ከሊቢያ ወገን ጋር በመነጋገር نسأل تاتشو وده تشانة وده البيضة اكا بابين دي نقلو من كجمرو وقت ከሁለቱም ወገኖች ማለትም ከሊቢያም እንደዚሁም ከየግብፅ ወገንም በመመካከር የአንዲት ዲፕሎማት ደግሞ ከሊቢያ ወገን በመምጣት በዚህ በዚህ ጥረት ውስጥ ከፍተኛ እልህ አስጨራሽ በሆነ ጥረት ውስጥ በሰላም ወደ ግብፅ ገብተዋል። እንግዲህ እነዚህ ዜጎች ከትናንት በስቲያ የመጡትን አስራ አንድ ዜጎች ጨምሮ እስካሁን ከሊቢያ ወደ ሀገራቸው የተመለሱት ኢትዮጵያውያን 41 ናቸው። ከትናንት በስቲያ የገቡት ኢትዮጵያውያን ቁጥር 20 እንደሆነ ትናንት የተላለፈው ዘገባ 11 በሚል እንዲስተካከልም ከይቅርታ ጋር እንጠይቃለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው። ክቡራትና ክቡራትና ክቡራን እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የግል መዋለ ንዋይ አፍሳሾች ለረጅም ዓመታት በሁከትና ወንጀል ቅርሶች በተሰቃዩ አንዳንድ የጆሃንስበርግ ከተማ አካባቢዎች ህይወት ለመዝራት እየተንቀሳቀሱ ናቸው። ከተማይቱ ውስጥ በሰማይ ጠቀስነቱ የሚታወቀው ዝነኛው ፖንቴ ባንድ ወቅት አቧራ ለብሶና ሸረሪት አድርቶበት ቆሞ የቀረ ኦና ህንጻ ነበረ። ዛሬ ግን ሁኔታዎች ተለውጠው እዚያ ህንጻ ውስጥ ለመኖር የሚፈልገው ተመዝግቦ ክፍት ቦታ እስኪገኝ እየጠበቀ ሲንቃቃ ነው የሚቆየው ይላል ቀጣዩ ዘገባ። ጂሊያን ኦርከር የዘገበው ነው። ሰለሞን ክፍሌ ይዞታል። የጆሃንስበርግ መሃል ከተማ ለወርቅ ማዕድን ቁፋሮ ጥድፊያ በነበረበት በ1880ዎቹ ዓመታት የከፍተኛ ከበርቴዎች ዋና መኖሪያ ስፍራ ነበር። በ1970ዎቹ ዓመታት በከተማይቱ ሁከት ከተቀሰቀሰ፣ የወንጀል ተግባሮች ከተስፋፉና የጸረ አፓርቴድ አመጾች ከተቀጣጠሉ በኋላ ግን መካከለኛ ገቢ የነበራቸው ነጮች ንግዶቻቸውን ይዘው ወደ ሰሜኑ ግዛት አቀኑ። ድኾቹ መጤዎች ደግሞ እነዚያ አካባቢውን ለቀው ሲሄዱላቸው ጥለዋቸው በሄዱት ሕንፃዎች ውስጥ ገብተው መኖር ጀመሩ። የጆሐንስበርግ መሃል ከተማ በከፊል ግሬይ ዞን እየተባለ የሚጠራ ከመንግሥቱ አስተዳደራዊ ሥልጣን ውጭ ሆነ። ዛሬ የግል መዋለንዋይ አፍሳሾች ቀስ በቀስ እየገቡ ያን በአንድ ወቅት በሁከት በአደንዛዥ እጽ ንግድ ልውውጥና በቁሻሻነቱ አጸያፊነት የሚታወቅ አካባቢ ነፍስ እየዘሩበት ነው ለረዥም ዓመታት እንክብካቤ ሳይደረግላቸው በመቅረቱ የፈራረሱና የተጎዱ ሕንፃዎችን እያደሱ ከተማዋን በመለወጥ ላይ ይገኛሉ። ፕሮፐርቱዊቲ የተባለው የንግድ ልማት ኩባንያ ዋና ሥራ ኃላፊ ጆናተን ሊቭማን ከግል መዋለ ነዋ አፍሳሾች አንዱ ናቸው። በኢንዱስትሪ ዝቃጮች በተበከለው በከተማይቱ ዋና የንግድ ማዕከል በማቦኔንግ ክፍለ ከተማ አቅራቢያ ጥሩ የሥራ ዕድል አለ ሲሉ ዓይናቸውን ጥለውበታል። ከተማይቱ አንድ የጎደላት ነገር እንዳለ ተሰማኝ። ያም ከማዕከላዊ የንግድ መናኸሪያነቷ ጋር ምንም አይነት ትክክለኛ ግንኙነት አለመኖሩ ነው ሲሉም ጆናታን ሊብማን አስረዱ። እናም በ2009 ዓ ም እንደ አውሮፓውያን ዘመን አቆጣጠር መሆኑን አምስት ያህል የዛጉና ብልሽት ሽት ብለው ያገኟቸውን መጋዘኖች በዘመናዊ መልክ አድሰው ወደ ኪነት ማዕከልነት ቀየሯቸው። ወደ ምን ምን እንደቀየሯቸው ታውቃላችሁ? ወደ ፋሽን ትርኢቶች ማሳያነት፣ በየሳምንቱ እሁድ የኪነት አስተዋጽኦችን እንደ ቅብ ምስሎችን የመሳሰሉ መሸጫነት፣ ለመጠጥ እንደ ቢራ ማቅረቢያነትና በዘመኑ ተወዳጅ የልብስ ዓይነቶችን መነገጃ ነበር ያደረጓቸው። በዚያም ብዙ በጣም ብዙ ሰዎችን መሳብ ቻሉ። ፕሮፐርቲቲ ዛሬ ሀምሳ የሚሆኑ የቀድሞ የንግድ ሕንፃዎችን በባለቤትነት ይዞ ከእነዚያ ውስጥ ሀያውን አልምቷል። የሚስተር ሊቭማን የቅርብ ጊዜ ጥረት ጥሩ ከፍሏቸዋል። ያም ሆልማርክ ሃውስ እየተባለ የሚጠራውን ባለ አስራ ሰባት ፎቅ ሕንጻ ፕላን የከለሱትንና በከፍተኛ ደረጃ እውቅና ያገኙትን መሐንዲስ ዴቪድ አጃይን መሳብ መቻሉ ነው። ሆልማርክ ሕንጻ በአንድ ወቅት በተከበሩ የአልማዝ ድንጋይ ንግድ ሥራ የተሰማሩ ከበርቴዎችን ያስተናግድ እንደነበር ይታወቃል። ቁሞ ቀሩ ሕንጻ ዕደሳ ተደርጎለት በተመረቀ ሁለት ወራት ባነሱት ጊዜያት ውስጥ ከጠቅላላ ክፍሎቹ ሁለት ሦስተኛ ያህሉ ተሸጠው አልቀዋል። ከአፓርተማዎቹ ላይ ሆነው የከተማይቱን ውበት ማድነቅ ይችላሉ። ሰፋፊዎቹ ክፍሎች ደግሞ ሦስት መቶ ሺህ ዶላር ይሸጣሉ። የፕሮፐርቱዊቲ ኩባንያ የሽያጭ ክፍሉ ኃላፊ ኒል ማካሮል ሲናገሩ፣ እርሳቸውም ያንዱ አፓርተማ ባለቤት ናቸው፣ ሲናገሩ ከ2009 ዓ ም በኋላ ዋጋው በእጥፍ አድጓል ብለዋል። ወጣት በነበርኩበት ጊዜ ወደዚህ መጥቼ አላውቅም። ያኔ ደግሞ ጆሃንስበርግ ከተማ እንደ ብርቅ ነበር የምትታየው። ወደ ጆሃንስበርግ ከተማ መሄድ የሚያኮራ ነገር ነበር። መዋለ ንዋይ ከመመደብ ጋር ከተያዘ በግልጽ የሚስብ ነው። የሚስበው ግን ወጣቶችንና አቅሙን ያላቸውን ሰዎች ብቻ ነው። በከተማ ፕላን አውጭነት የተሰማሩት ታንያ ዛክ እንደሚያስረዱት ደግሞ ዛሬ አነስተኛና መካከለኛ ገቢ ያላቸው ሰዎች ቤት የመግዛት ፍላጎት በጣም ከፍተኛ ነው። በሌላ አካባቢ የማይገኝ እድል ነው በዚህ ያለው እነዚህ የማህበረሰብ ክፍሎች አንደኛ ብዙ ገቢ ስለሚያገኙ ከመንግስት ድጎማ አይደረግላቸውም። እንደገና ደግሞ ከባንክ ብድር ለማግኘት የሚያስችላቸው ተመጣጣኝ ገቢ የላቸውም። በጣም ብዙ ጥያቄ በመቅረቡ ፈቃደኛ የሆነው የመዋለ ንዋይ መዳቢያዎች ገብተው በአንድ ወቅት ቆመው የቀሩ ብልሹ ሕንፃዎችን እያደሱ የቤት ሸማቹን ፍላጎት ለማሟላት ጥረት ይዘዋል፣ ነበር ያሉት ታንያ ዛክ። የጆሐንስበርግን መሃል ከተማ አንዳንድ አካባቢ በዚህ መልክ የመቀየሩ ጥረት ግን ተቃውሞ ሳይደርስበት አልቀረም። ከሁለት ወራት በፊት በአንድ አሮጌ ሕንፃ ውስጥ ይኖሩ የነበሩ ድሆች እንዲለቁ በመደረጋቸው ተቃውሞ ተነስቷል። ቁጣቸውንም ይዘው ወደ አቅራቢያው ወደሚገኘው ማቦንግ ክፍለ ከተማ ጽፈት ቤት ነበር የሄዱት። ተቃዋሚዎቹ በወቅቱ ያሰሙት ዋና ቁም ነገርም በደቡብ አፍሪካ በአሁኑ ጊዜ እኩልነት የለም የሚለውን ነው። ማቦኔንግ ውስጥ ካሉ አንጸባራቂ አፓርተማዎች የጥቂት ደቂቃዎች ጉዞ በኋላ ቤቴለሾች በኃይል ገብተው የያዟቸው ሕንጻዎች ውስጣቸው ከመቆሸሹ የተነሣ ለጤና ቀውስ ሊሆን እንደሚችል ይታያል። እየተገደዱ የሚከፍሉት ኪራይም ከአቅማቸው ጋር ሲነጻጸር ፍጹም ተመጣጣኝ አይደለም። ይህ ንጽጽር በዓለም እኩልነት በከፍተኛ ደረጃ በተዛባባቸው ሀገሮች አንዷ በሆነችው በደቡብ አፍሪካ በግልጽ እንደሚታይ ያረጋግጣል። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የአፍሪካ አገሮች የጤና ጥበቃ ይዞታን ለማጠናከር ከፍተኛ መዋዕለ ንዋይ እንዲያፈሱ የዓለም የጤና ድርጅት ደብልዩ ኤች ኦ ጥሪ አቅርቧል። የድርጅቱ የአፍሪካ ዳይሬክተር ዶክተር ማትሽዲሶ ሞየቲ እንደተናገሩት ለሴቶች ለሕፃናትና ለጎልማሶች የተያዘው የ2015 ዓመተ ምሕረት በአውሮፓ አቆጣጠር የዚህ የያዝነው ዓመት ማለት ነው ዓለም አቀፍ የጤና ስትራቴጂ ብዙ ሚሊዮን ህዝብ ለሚጨርሱ ተላላፊና ወረርሽኝ በሽታዎች የሰፋ ትኩረት የሚሰጥ ይሆናል። ቱሶ ኩማሎ ከጆሃንስበርግ ለቪኦኤ ያደረሰን ዘገባ አለ አዲሱ አበባ ያቀርበዋል። የአፍሪቃ አገሮች ጆሃንስበርግ ውስጥ ያካሄዱት ክልላዊ የጤና ምክክር ጉባኤ እንዳበቃ ዲሬክተር ማትሽዲሶ ሞየቲ ለጋዜጠኞች ሲናገሩ ዓለም አቀፉ የ2015 የጤና ስትራቴጂ በ 2030 ዓ ም ጤና ለሁሉም የሚለውን ጠንካራ የጤና መርህ ማዕከል ያደረገ ሥርዓት ነው ብለዋል። የዚህ ስትራቴጂ ንድፈ ሐሳብ የሴቶችንና የሕፃናትን ጤንነት በማሻሻል እቅድ ላይ ትኩረት ሰጥቶ ጥራት ያለው የጤና ጥበቃ አገልግሎትን በከተማም ሆነ በገጠሩ አካባቢ ማስፋፋት መሆኑም ተገልጧል። ዶክተር ሞይቲ ያክለውም ጠንካራ የጤና ጥበቃ አገልግሎት መዘርጋት በብዙ አፍሪካውያን ላይ የተጋረጠውን የጤና ችግር ለማስወገድ ቁልፍ መፍትሄ እንደሆነ ተናግረዋል። በጣም ጠንካራ የጤና ጥበቃ አገልግሎት ከመሰረትን ለኤችአይቪ ወይም ደግሞ በወሊድ ምክንያት የሚመጣ ሞትን ለመቀነስ ሲባል ብቻ የተለዩ መዋቅሮች እንዲኖሩን አያስፈልግም። ጥሩና ውጤታማ የጤና ጥበቃ አገልግሎት ከመሰረት በተወሰነ የኃይል ምንጭ የተሻለ ነገር መስራት እንችል ይመስለኛል በበኩሌ። ይሁንና እንደ ጋናና ሩዋንዳ የመሳሰሉ በርካታ የአፍሪቃ አገሮች በብሔራዊ የጤና አገልግሎት የዋስትና እቅዶችን በማቋቋም ውጤታማ እርምጃ እያሳዩ መሆናቸውን ዶክተር ሞዌቲ አመልክተዋል። ደቡብ አፍሪቃንም በዚሁ በተሻሻለ የጤና አገልግሎት ይዞታ አንጻር አመስግነዋል። ዲሬክተሯ ደቡብ አፍሪቃ ያስመዘገበችውን ውጤት በአህጉሪቱ ካሉት ሌሎች አገሮች ጋር ብታስተያዩ፣ በአንጻራዊ መልኩ የደቡብ አፍሪቃ የተሻለ ሆኖ ይገኛል። ከዚህ ቀደም በቂ ትኩረት የማይሰጣቸው ክፍሎችን ይዞታ እንኳን ብናይ አሁንም ከሌሎች አገሮች የተሻለው የደቡብ አፍሪቃው ነው። ሮብን ጎርና የእናቶች አዲስ የሚወለዱ ሕፃናት ጤና አጋርነት ዲሬክተር ናቸው። የ2015 ዓለም አቀፍ የጤና ስትራቴጂ በተለያዩ ሁኔታዎች በወሊድ ምክንያት የሚመጣውን ሞት ለማስቀረት ትግል ላይ ለሚገኙ አገሮች ጠቃሚ መመሪያ ይሆናል ይላሉ። The future is bright if we can get the right global strategy. The goals of this global strategy are survive, thrive and transform. ትክክለኛውን ዓለም አቀፍ ስትራተጂ ከያዝን መጪው ዘመን ብሩህ ይሆናል። የዚህ ዓለም አቀፍ ስትራቴጂ ግቦች መኖር መበልፀግና መለወጥ ናቸው። ማየት የምንፈልገውም ሊወገድ የሚችል በወሊድ ምክንያት የሚመጣ ሞት በ2030 እንዳይኖር ነው። ይህን ካሳካን የሕፃናት ሞት አይኖርም ማለት ነው። በወሊድ ምክንያት የእናቶች ሞት አይኖርም ማለት ነው። ሊወገዱ የሚችሉ ችግሮች ሁሉ ይወገዳሉ ማለት ነው። እንደ አውሮፓ አቆጣጠር ባለፈው 2013 ዓ ም አፍሪቃ ውስጥ ዕድሜያቸው ከአምስት ዓመት በታች የሆኑ 6.3 ሚሊዮን ህፃናት በሳምባ ምች በተቅማጥና በወባ በሽታ መሞታቸው ተዘግቧል። በዚህ ዓመት መጀመሪያ ገደማ በዓለም ጤና ድርጅት ደብልዩ ኤች ኦ የአፍሪቃ ህጉር ዲሬክተር ሆነው የተሾሙት ዶክተር ሞይቲ ዋናና ቀዳሚ ተግባራቸው የአፍሪካ አገሮች ለጤና አገልግሎት በቂ የኃይል ምንጭ እንዲመድቡና የሰለጠነ የሰው ኃይል እንዲመድቡ ማበረታታት እንደሆነ ተናግረዋል። ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ እንለፍ። ኡጋንዳን በሚያዋስነው የኮንጎ ቤኒ ግዛት ሁለት ወታደሮቹ በሽምቅ ተዋጊዎች የተገደሉበትና ሌሎች 13 የቆሰሉበት በዲሞክራሲያዊት የኮንጎ ሪፑብሊክ የተሰማራው የተባበሩት መንግስታት ሰላም አስከባሪ ኃይል ለኮንጎ ጦር ሰራዊት የተሻለ የትብብር ጥሪ አቅርቧል። ለጥቃቱ የዩጋንዳውን እስላማዊ አማጺዎች በተጠያቂነት እንደሚጠረጥር ያመለከተው የመንግስታቱ ኃይል ሌሎች ኃይሎችንም ከአሸባሪዎች ጋር መተባበር እንዲያቆሙ አስጠንቅቋል። ኒክ ሎንግ ከቤኒ ለአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ ይዞ ቀርቧል። የመንግስታቱ ድርጅት የሰላም ትልኮ ይህን ጥሪ ያቀረበው ቤኒ አካባቢ በያዝነው ሳምንት መጀመሪያ ላይ በሰላም አስከባሪው ላይ የተሰነዘሩትን ሁለት የተለያዩ ጥቃቶች ተከትሎ ነው። ሰኞ ዕለት የጦር ኃይሉን አዛዥ ያሳፈረች የተልዕኮ ሄሊኮፕተር በተተኮሰባት ወይም በተከፈተባት ተኩስ የነዳጅ ማጠራቀሚያዋ ላይ በእሳት ተያይዞ በአፋጣኝ ለማረፍ ተገዳለች። በማግስቱ ማክሰኞ ከቤኒ በስተሰሜን በሚገኝ አውራ ጎዳና ላይ የመንግስታቱ ድርጅት የጸጥታ ተቆጣጣሪ ልዑክ አካል በሆኑ ታንዛኒያውያን ጦር ሰራዊት አባላት ላይ በተሰነዘረ ሌላ ጥቃት ሁለት ወታደሮች ሲገደሉ ሌሎች 13 ወታደሮች ደግሞ የመቁሰል አደጋ ደርሶባቸዋል። እንደ መንግስታቱ ድርጅት ገለጣ፣ የጸጥታ ተቆጣጣሪ ቡድን በአሰራሩ የዴሞክራሲያዊት ኮንጎ ሪፐብሊክ ወታደሮች አላጅቡትም። ድርጅቱ አክሎም በሄሊኮፕተሩ ላይ ለተሰነዘረው ጥቃት በኡጋንዳው እስላማዊ ሸማቂ ቡድን አባልነት የሚጠረጠሩትን ተዋጊዎች ተጠያቂ አድርጓል። ባለፈው ረቡዕ ጥቃቱ ከደረሰበት አካባቢ አቅራቢያ ለጋዜጠኞች ስለ ድንገቱ መግለጫ የሰጡት የኃይሉ ዋና አዛዥ ጀኔራል ካርሎስ አልቤርቶ ዶስ ሳንቶስ ክሩዝ ሲናገሩ ወንበዴዎች ሲሉ ነው የጥቃቱን አውጠንጣኞች በተደጋጋሚ የጠቀሱት። ይህ ሁኔታ ሊቀጥል አይችልም፣ አሉ አዛዡ። ወንበዴዎች በኮንጎ ጦር ሰራዊት፣ በባለሰማያዊ ቆቡ የተባበሩት መንግስታት የሰላም ጠባቂ መልእክተኛና ቁጥራቸው የበዛ ሴቶችና ልጆች በሚገኙባቸው ሲቪሎች ላይ የሚሰነዝሩትን ጥቃት እያደረሱ መቀጠል አይችሉም። ጥቃቱ የደረሰበትን አካባቢ ተዘዋውረው የጎበኙት የሰሜናዊ ኪቮ ክፍለ ግዛት አገረ ገዢ ጁሊያን ፖሉኩ በበኩላቸው ሕይወታቸውን ላጡት የሰላም አስከባሪ አባላት አክብሮታቸውን ገልጠዋል። ኢሌትሮቶ ደደቮር አኪዜ አንዱን ወይም ሌላውን አንጃ ተጠያቂ ለማድረግ ጊዜው ገና ቢሆንም አሉ። የሩዋንዳ ጦር ሰራዊት አባላት በቅርቡ በሰሜናዊ ኪቡ ድንበር ተሻግረው ያደረሱትን ጥቃት ማውገዛቸውን እንዲሁም ማንነታቸው ያልታወቀ ኃይሎች ቤን አካባቢ ሰርጎ በመግባት ያደረሱትን ጥቃት የአካባቢው ነዋሪዎች በተመሳሳይ ማውገዛቸውን አስታውሰው፣ በከባድ መሳሪያ የታገዙት የአሁኖቹም ጥቃቶች እነኛን ሪፖርቶች የሚያጠናክሩና የሚያጸኑ ናቸው ብለዋል። ሩዋንዳ በበኩሏ ሰራዊቷ ወስዷል የተባለውን እርምጃ አስተባብላለች። ሰራዊታቸው ባለሰማያዊ ቆቡ የመንግስታቱ የሰላም ኃይል ጥቃት በደረሰበት ጊዜ የመከላከል ጥረት ማድረጓን የተናገሩት በቤኒ የሚገኘ የኮንጎ ጦር ሰራዊት ቃል አቀባይ በአካባቢው ብቸኛው ጠላት አሉ ጂሃዳዊው የኡጋንዳ እስላማዊ ጽንፈኛ ቡድን ነው። ከኡጋንዳ በኩል ሰርጎ የገባ ሌላ ኃይል ስለመኖሩ ግን ሰራዊታቸው ማረጋገጫ ያለማግኘቱን ነው የተናገሩት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጮች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ። ክቡራትና ክቡራን አድማጮች ዝግጅታችን ተጋምሷል። አብራችሁን እስከ አራት ሰዓት ድረስ እንድትቆዩ በድጋሚ እንጋብዛችኋለን። በነገራችን ላይ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንድ በአጭሩ ሞገድ ማለት ነው። እንዲሁም በሳተላይት ደግሞ ናይል ሳት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ አንስቶ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፈውን ስርጭት እንድታደምጡም ከወዲሁ እንጋብዛለን። ኢንተርኔትም ላይ ያለን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ብትሉም ታገኙናላችሁ። ወይም በፌስቡክ እና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ደግሞ ቪኦኤ ዶት ኤች ኦ አር ኤን ዶት ኤም ኦ ቢ አይ እንዲሁም ናይል ሳት ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ስታበቁ ዝግጅቶቻችንን በቀላሉ ማግኘት እንደምትችሉ ደግሞ እንገልጻለን። ሰለሞን ቀጥል። እንግዲህ ክቡራትና ክቡራን አድማጮቻችን አሁን ከምሽቱ ሶስት ሰዓት ከሰላሳ ሁለት ከሰላሳ ሶስት ደቂቃ ሊሆን ነው። በስቱዲዮ ቴክኒሻኑ ቮይቴክ ዞርኒያክ ነው፣ ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጅት ታየነን። አሁን እናንተ በስልክ ከላካችሁልን አስተያየቶች ጥቂቱን እናሰማችሁ። ቪኦኤ በለውኔ ከካናዳ በሊቢያ ከአረመኔዎች የተረፉ ዜጎቻችን ወደ አገራቸው መመለስ በመጀመራቸው ደስ ይላል። በዚሁ የኢትዮጵያ መንግስት ግዴታው እየተወጣ ነው ግን በዚህም መወሰን የለበትም። የአውሮፓ ህብረት ህዝብን በጀልባ እያመላለሱ ወደ ባህር ለህልፈት የሚዳርጉትን ጀልቦች በያሉበት ለመደምሰስ እንደወሰነ ሁሉም የኢትዮጵያ መንግስትን የአገር ዜጎች እናሻግራል እያሉ ያሉትን ደላሎች አድኖ ለፈት ማቅረብ አለበት። የአሜሪካ ሬዲዮ ጣቢያም በዚሁ ሁኔታ እየዘገበ ህዝብን እንዲያቀመዋል በማድረጉ ሊመሰገን ይገባል። ሰላም ጠናስልን፣ ቮይስ ኦፍ አሜሪካ። ትንሽ የዘገየው ሊሆን ይችላል። ሆኖም ግን ሀሳቤን ለማስተላለፍ ስለፈለግኩ ነው። እሱም በሊቢያና በሌላ አረብ ሀገር ተሰደው ላሉት ስደተኞች ነው። ብዙ ሰው አስተያየት ሰጥተዋል፣ ምሁራንም አነጋግራቸዋል። ምንድን ነው ያልተጠቀሰ ነገር? የፖለቲካ ችግር አለ፣ የኢኮኖሚ ችግር አለ፣ የመሳሰሉት እንዳለ ሆኖ ያልተጠቀሰ ነገር ግን የኢትዮጵያ ህዝብ ኢንፎርሜሽን የለውም። በኢንፎርሜሽን ደረጃ አፕዴት የሆነ አይደለም። ስደት ምን እንደሆነ በትክክል አሜሪካ ኑሮ እንዴት እንደሆነ፣ ዩሮፕ እንዴት እንደሆነ፣ አረብ ሀገር እንዴት እንደሆነ፣ በሊቢያ በረሃ ጉዞ እንዴት እንደሆነ እና ኢንፎርሜሽን የላቸው። ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። የተከበራችሁ አድማጮች የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ከብርቱካን ዱባለ ጋር ትንሽ ቆይታ እናድርግ። እርሳኝ ሀሳብ ወሳኝ ሀሳብ ብርቱኳን ዱባ ለነበር ንጉሱ ታምሬ ነው የመረጠልን። በጣም አድርገን እናመሰግናለን ስለ አስተከዝከን። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው ስርጭት ነው። ቀጣዩ ዝግጅት አፍሪካ በጋዜጦች አፍሪቃ በጋዜጦች የተሰኙ ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዊንድ ሸርማን ለዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ሂስ የሰጡት ምላሽና ትውልደ ኢትዮጵያ እስራኤላውያን ያካሄዱት ተቃውሞ የሚሉትን ርዕሶች ነው ዛሬ የምንመለከተው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳይ ምክትል ሚኒስትር ዊንድ ሸርማን ዋሽንግተን ፖስት ጋዜጣ ድረገጽ የእሳቸውን አባባል ነቅፎ ላወጣው ርዕሰ አንቀጽ ምላሽ ሰጥተዋል። ኢትዮጵያ ወሳኝ በሆነው ክልል ከሰላም ጥበቃ አልሸባብን እስከ መዋጋትና በደቡብ ሱዳን ሰላም እንዲኖር እስከ ማድረግ ርቀው የሚሄዱ ተግባራት ትልቅ ዋጋ የሚሰጣት ሀገር ናት። ኢትዮጵያ በዓለም ፈጣን የኢኮኖሚ እድገት በማሳየት ላይ ካሉት ሀገሮች መካከል አንዷ ናት። የሚሌኒየም የእድገት ግብን በማሳካት ረገድ በጉልህ የሚታይ ውጤት አሳይታለች። ይሁንና መረጋጋት፣ ጸጥታና የኢኮኖሚ እድገት ዘላቂነት የሚኖራቸው ዲሞክራሲያዊ እሴት ሲዳብር ብቻ ነው። እዛ በነበርኩበት ወቅት በይፋ እንደተናገርኩት ሁሉ ሙሉ ዲሞክራሲ ላይ ለመድረስ ኢትዮጵያ ገና ረጅም ጉዞ ይቀራታል። ፕሬዝደንት ኦባማ እንዳሉት ያደረግኩት ንግግር የኢትዮጵያ ምርጫ አንድ እርምጃ ወደፊት እንዲሆን ያለንን ተስፋ ለመግለጽ ነው። በኢትዮጵያው ጉብኝቴ ወቅት ዲሞክራሲን በሚመለከት ኢትዮጵያ ገና ወጣት ሀገር ናት። ከጊዜ ብዛት የፖለቲካ ስርዓቱ በስሎ ለህዝቡ ሀቀኝ አማራጭ ወደ ማቅረብ ሲያመራ የማየት ተስፋ እንዳለን ተናግሬያለሁ። ኢትዮጵያ ውስጥ የታሰሩት ጋዜጠኞች ከማናቸውም የአፍሪቃ ሀገሮች የበዙ ናቸው በሚለው ነጥብ ላይ ጫና አድርጌያለሁ። ዩናይትድ ስቴትስ ዲሞክራሲንና ሰብአዊ መብትን በሚመለከት ከኢትዮጵያ ጋር ግልጽ ውይይት ታካሄዳለች። በፖለቲካ ምህዳር ላይ ያለው ገደብ፣ የነፃ ጋዜጠኞች መታሰርና ጸረ ሽብር ህጉን የፖለቲካ ተቃውሞ ለማፈን መጠቀሚያ መሆኑ እንዳሳሰበኝ ገልጫለሁ። የዋሽንግተን ፖስቱ ርዕሰ አንቀጽ ያልኩትን አሳስቶ ማቅረቡ፣ ዋናው ነገር ደግሞ የተሟላው የጋራ ግንኙነታችንን ዝቅ ማድረጉ ያሳዝናል። የዩናይትድ ስቴትስ መንግስት የኢትዮጵያን የሰብአዊ መብት ሁኔታን በቅርብ ያጤናል። ከፍተኛ ቦታ በሚሰጠው ግንኙነታችን መሰረት ዴሞክራሲን ለማዳበር ከኢትዮጵያ ጋር እንሰራለን ሲሉ ዊንዲ ሸርመን ዋሽንግተን ፖስት ጋዜጣ ላይ ለወጣው ርዕስ አንቀጽ ምላሽ ሰጥተዋል። ዊንዲ ሸርመን ምላሽ የሰጡበት የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ርዕስ አንቀጽ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳይ ረዳት ሚኒስትር ዊንዲ ሸርመን በቅርቡ አዲስ አበባን በጎበኙበት ወቅት ኢትዮጵያ ነጻ ፍትሐዊና ተአማኒ እንዲሆን ወደምንጠብቀው ምርጫ በማምራት ላይ ያለች ዲሞክራሲ ናት ማለታቸውን ይተቻል። ባለስልጣኗ እንዲህ ብለው መናገራቸው ያስገርማል ካለ በኋላ ርዕሰ አንቀጹ ከኢትዮጵያውያንና ከሰብአዊ መብት ተሟጋቾች የተሰጠው ምላሽ ተገቢ ነው ይላል። ኢትዮጵያ 19 ጋዜጠኞችን አስራለች። ለጋዜጠኞች መብት የሚሟገተው ድርጅት ባወጣው አዲስ ዘገባ መሰረት በዓለም ደረጃ ሳንሱር ከሚበረታባቸው አስር ሀገሮች ኢትዮጵያ አራተኛ ነች። በትንሹ 16 ጋዜጠኞች ለመሰደድ ተገደዋል። አንዳንድ ነጻ እትሞችም በኦፊሴላዊ ጫና ምክንያት ተዘግተዋል። ስድስት ጦማሪያን ካለ ፍርድ ከታሰሩ አንድ ዓመት አልፏል። ዞን ዘጠኝ የተባሉት ስለ ሰብአዊ መብትና ስለ ፍትሕ ሲጽፉና በኢትዮጵያ ዲሞክራሲ እንዲኖር ሲቀሰቅሱ የቆዩት ሰዎች በጸረ አሸባሪነት ህግ መሠረት በአሸባሪ ተግባር ክስ ታስረው መሳለቂያ ሊሆን የሚችል ፍርድ ይጠብቃቸዋል። የሚስ ሸርማን ሙገሳ ተገቢ የማይሆነውም ለዚህ ነው ሲል የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ይተቻል። ቀጥሎም ርዕሰ አንቀጹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢትዮጵያ የጋዜጠኝነት ስራቸውን ስለፈጸሙ የታሰሩትን ጋዜጠኞች እንድትፈታ ጥሪ የሚያደርግ መግለጫ አውጥቷል። ይሁንና የኦባማ አስተዳደር በአፍሪካ ቀንድ ዋና የጸጥታ ጥበቃ አጋሩ የሆነችው ኢትዮጵያን ከመንቀፍ ይቆጠባል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳይ ረዳት ሚኒስትር ዊንዲ ሸርመን ያሉት የአሜሪካ መንግስት በጉዳይ ላይ ያለውን አቋም ሙሉ በሙሉ እንደሚያንጸባርቅ የውጭ ጉዳይ ሚኒስቴሩ ቃል አቀባይ አረጋግጠዋል ይላል የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ። በመጨረሻም የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ የተቃዋሚዎች ፓርቲዎችን በምርጫ መሳተፍ ለሚያሰናክል መንግስት በሚሊዮኖች ዶላር የሚቆጠር ረድኤት መስጠቱን ማቆም አለባት። የምርጫው ውጤት ሚስ ሸርማን የጠበቁት አይነት እንዳልሆነ ዓለም አቀፍ ታዛቢዎች ካረጋገጡ አስተዳደሩ ቃላቸውን ውጦ አያያዙን መለወጥ አለበት ሲል የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ተቃውሞውን አንጸባርቋል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ ደግሞ ትውልድ ኢትዮጵያ እስራኤላውያን የፖሊሶች ጭካኔና ዘረኝነት ያሉትን በመቃወም ባለፈው እሁድ ያካሄዱት ሰልፍ ወደ ግጭት በማምራቱ ብዙ ፖሊሶችና የተቃውሞ ሰልፈኞች እንደተጎዱ ገልጿል። በብዙ ሺህ የሚቆጠሩ ትውልድ ኢትዮጵያ እስራኤላውያን የተቃውሞ ሰልፍ ሲያካሄዱ ከመሀላቸው አንዳንዶቹ ገፍተው ወደ ማዘጋጃ ቤት ለመግባት በመሞከራቸው ፖሊሶች እምባስ መጭ ጋዝና በድን የሚያደርግ ፈንጂ ወረወሩባቸው። ተቃዋሚዎቹ ደግሞ ጠርሙስ፣ ድንጋይና ወንበሮችን መወርወር ጀመሩ። ተቃውሞ ያካሄዱትን ሰዎች ያስቆጣው ሁለት ፖሊሶች ትውልድ የኢትዮጵያ እስራኤላዊ ወታደርን ሲደበደቡ ማየታቸው እንደሆነ የቢቢሲው ድረገጽ አውስቷል። ባለሥልጣኖች በተናገሩት መሠረት በግጭቱ 46 ፖሊሶችና ሰባት ተቃዋሚ ሰልፈኞች ተጎድተዋል። ከተቃውሞ ሰልፈኞቹ አንዱ ወላጆቻችን ለዓመታት ያህል ሲዋረዱ ቆይቷል። ካሁን ወዲያ እኩል ዜጎች ተደርገን ለመታየት ለረጅም ጊዜ መጠበቅ የለብንም ማለቱን ዘገባው ጠቅሷል። እስራኤል የሚኖሩት ትውልድ የኢትዮጵያ አይሁዳውያን የዘረኝነት ሰለባ እንደሆኑ ሲነገር ቆይቷል። ከሶስት ዓመታት በፊት አንዳንድ ሰዎች ለኢትዮጵያውያን አይሁዶች ቤት አናከራይም በማለታቸው ተመሳሳይ ተቃውሞ ተካሂዶ እንደነበር የቢቢሲው ዘገባ ጠቁሟል። እስራኤል ያሉትን ኢትዮጵያውያን አይሁዶችን የሚረዳ የኢትዮጵያውያን ብሔራዊ ውጥን የተባለ መንግስታዊ ያልሆነ ድርጅት ኢትዮጵያውያን አይሁዶች የሚያገኙት ክፍያ ሌሎች እስራኤላውያን ከሚያገኙት ያነሰ እንደሆነ፣ የሚያገኙት የትምህርት ዕድልም ውሱን እንደሚሆን፣ ውሎ አድሮም ለእስር ቤት ሊዳረጉ እንደሚችሉ ማብራራቱን በቢቢሲ ድረገጽ ላይ የወጣው ጽሁፍ ጠቅሷል። የእስራኤል ፕሬዚደንት ሪቭን ሪቭሊን የተቃውሞ ሰልፉ የማህበረሰቡ የአድልዎና የዘረኝነት ለቅሶን እንዲሁም መፍትሄ አለማግኘታቸውን አጋልጧል። የአገራቸውን ቁስል በቀጥታ ማየት ይኖርብናል ማለታቸውን የቢቢሲው ዘገባ ገልጿል። ዘ ታይምስ ኦፍ እስራኤል ጋዜጣ ድረ ገጽ በበኩሉ አንዲት እስራኤላዊት አስተማሪ ከትውልድ ኢትዮጵያ አይሁዳውያን ጋር ከተከራከረች በኋላ የመጣችሁበትን ቦታ ረሳችሁ እንዴ ሂዱ ወደ ኢትዮጵያ ስትላቸው የሚያሳይ ቪዲዮ በመውጣቱ አስተማሪዋ ባለፈው ማክሰኞ ከስራ እንደተወገደች ገልጿል። ኢትዮጵያውያኑ ሀገሪቱን ወረዋታል ስትልም እንደተሰማ ድረገጹ ጠቅሷል። ጥሩነሽ የተባለችው ተማሪ ከአስተማሪዋ ጋር ተጨቃጭቃ ከወጣች በኋላ አስተማሪዋ እነዚህ ሰዎች የማይገባቸው ነገር ከእኛ የተለዩ መሆናቸውን ነው ይህን መቀበል ይኖርባቸዋል ስትል፣ አንድ ሌላ ተማሪ አንዳቸውም ከእኛ የተለዩ አይደሉም ሁሉም እንደኛ አይሁዳውያን ናቸው ማለቱን ሌላ ተማሪ ደግሞ እንዲህ አይነት አነጋገር ዘረኝነት ነው ካለ በኋላ ሁሉም የክፍሉ ተማሪዎች አስተማሪዋ ያለችውን በመቃወም ከክፍሉ ወጡ፣ ስትል ጥሩነሽ መናገሯን ጋዜጣው ጠቅሷል። ተከታዩ ዝግጅት እሰጥ አገባ ነው። እስከ ሞት ለሚያደርስ አደጋ ራስን በሚያጋልጥ ጉዞ መሰደድ ለመሆኑ መሰረቱ ምንድን ነው ምንስ መላ ሊበጅለት ይችል ይሆናል ይላል የዛሬው እሰጥ አገባ ርዕስ ቀድሞ በአለም ባንክ የተለያዩ ክፍሎች ያገለገሉት የምጣኔ ሀብት ባለሙያ ዶክተር አክሎክ ቢራራና በዩናይትድ ስቴትስ ሜሪላንድ ውስጥ በግል ስራ የሚተዳደሩት አቶ ደስታ አላቦ ናቸው የሚከራከሩት የፕሮግራሙ አዘጋጅ አሉላ ከበደ ነው እናድምጥ ዶክተር አክሎግ ብሔራዊ ችግር ነው። የፖሊሲና የመንግስት አሰራር ለውጥ መደረግ አለበት የሚባለው፣ ፈጣን እድገት በተጨባጭ ይህን የከፋ ስደት ለመለወጥ ያስገኘው ፍሬ የለም እያሉ ነው። አቶ ደስታት። እሺ ቅድምም ለመጥቀስ እንደሞከልኩት ይህ ችግር ምናልባት በፖሊሲው ላይ ብቻ ያተኮረ ሳይሆን የግለሰቦች የፖለቲካ ድርጅቶች እና እንዲሁም ደግሞ እራሳቸውን ወደ ውጭ ሀገር ሄደው ህይወታችንን እንቀይራለን ብለው የሚገምቱ የሚንፈልጉ ሰዎች ራሳቸው የሚያመጡት ነገር ሊሆን ይችላል። ይሄ ዝም ብሎ በደፈናው ይሄ የመንግስት ችግር ነውና መንግስት ሲወጣው የምንለውም ነገር አይደለም። መወጣት ያለብን እኛ ኢትዮጵያውያን ነን። የስራ ዕድል ፈጠራዎች ፈጠራ ማድረግ የሚገባን እኛ ራሳችን ኢትዮጵያውያን ነን እንጂ በመንግስት ላይ ብቻ የምናደርጋቸውን ትኩረቶች በዛ ላይ ብቻ ትኩረት የምንሰጥ ከሆነ ለሚመጡት ብዙ አመታትን ልንወጣው አንችልም። በደርግ ጊዜ ምንም አይነት እንቅስቃሴ እንደሌለ እናቃለን። በቅርቡ ከሺህ ዘጠኝ መቶ ዘጠና አንድ አመተ ምህረት ጀምሮ ያለው እንቅስቃሴ ግን መንግስት አትሊስት መሰረቱን ለመጣልና እንዲሁም ደግሞ የህዝቦችን ህይወት ለመቀየር በሚያደርጋቸው ጥረቶች አብዛኛው በኮንስትራክሽን ስራዎች በትምህርት ቤቶች ትምህርት ቤቶችን መመስራትና ችግሮችን ለመቅረፍ የተለያዩ ማህበራዊ ጉዳዮችን በተለያዩ ጉዳዮች ላይ ችግሮችን ለመቅረፍ ስራዎችን እየሰራ ነው የነበረው። በሌላ አቅጣጫ ደግሞ በምንመለከትበት ጊዜ ዓለም አቀፍ ሁኔታና እንዲሁም ደግሞ በውስጥ ያለው የፖለቲካ ድርጅቶች ባለው መንግስት ላይ መተባረብና በተለይም የራስን እድል በራስ መወሰን እስከ መገንጠል የሚለው በህገ መንግስት ውስጥ የተቀመጠው ጉዳይ ላይ ብቻ ትኩረት በመስጠት የህዝቦችን ወይም ግለሰቦችን የሀገሪቱን እጣ ፈንታ ከመቀየር ይልቅ ወደዛ ላይ በመረባረብ መንግስትን የሚያዋክቡበት ሁኔታዎች አሉ። በአይምኤፍም ሆነ ወርልድ ባንክ ሌሎችም ክፍሎች ቢሆኑ ስለ ኢትዮጵያ የሚሰጡት አስተያየትና አመለካከት ከምን ጊዜውም በላይ የተለየና የተሻለ ነው ብለን ነው የምናምነው። መልካም። አንድ ዋና ጭብጥ ተነስቷል። የመንግስት ጥረት ከግምት ሊገባ የሚገባ ነው ቢሉም ዶክተር አክሎግ የተባለው እድገት አድሏዊ ነው፣ የተወሰኑ ሚሊዮነሮችን ከማትረፍ በቀር እነኚህ በጽፋት ለአደጋ ራሳቸውን አጋልጠው ወደ ውጭ ሀገር ለመሰደድ የተገደዱትን ወጣቶች ፈተና አላቀን ለለም ነው የሚሉት። እድገቱ አድሏዊ ነው እያሉ ነው። ትክክል ነው። እድገቱ አድሏዊ ነው ብለው ነው ያስቀመጡት። በእኔ አመለካከት ግን አድሏዊ ነው ልንል የምንችልበት ሁኔታዎች አይታዩኝም። ለምሳሌ ያህል መቀሌ እንዳደገ ሁሉ ሀዋሳ አድጓል። ሀዋሳ እንዳደገ ሁሉ ባህር ዳር አድጓል። ባህርዳር እያደገ እንዳለ ሁሉ ደግሞ ናዝሬትና ሌሎች አካባቢዎች እያደጉ አዲስ አበባን ደግሞ ስንመለከት ከሁሉም የበለጠ እያደገች ያለች እያበበች የመጣች የአፍሪካ ዋና ከተማ እየሆነች የመጣች አገር ስለሆነች አድሏዊነት ቢሆንማ ወደ አንድ አካባቢ ብቻ ነበር ሊሄድ የሚችለው። አሁን ግን የምንመለከተው አድሏዊ ሳይሆን ወደ ገጠሩ በምንሄድበት ጊዜ እንኳን አድሏዊ ቢሆን እንደዚህ አይነት ነገሮች አይታዩም ነበር። እኔ ድሮ ሁለት ሰዓት ሄጄ የሚማርበት ቦታ ዛሬ በሰላሳና በአስራ አምስት ደቂቃ ርቀት ነው ትምህርት ቤቶች ተገንብተው የሚታዩት። ስለዚህ አድሏዊ ነው የምንለው ነገር ምናልባትም ጥቂት አንዳንድ ሰዎች አጭር ጊዜ ውስጥ ሚሊዮነሮች ስለሆኑ አድሏዊ ነው ማለቱ ትክክል አይመስለኝም። መልካም ዶክተር አክሎግ። አዎ፣ አቶ ደስታ በጣም አከብረውታለሁ። አድሏዊ የሚለው አነጋገር ቀላል አነጋገር አደለም። አንድ ፓርቲ በበላይነት በሚገዛበት ጊዜ በኢትዮጵያ የታየው ምንድን ነው? የስራ እድል የሚወሰነው በዚያ ፓርቲ ነው። አባል የሆነ ግለሰብ እድል ያገኛል። ገዥውን ፓርቲ የሚደግፍ ግለሰብ በኮንትራትም ሆነ በሌላ ሚሊዮኔር የሚሆንበት ሁኔታ እንዳለ እኔ አይደለሁም የምለው፣ ሌሎች የጻፉት አለ። ዋናው ቁም ነገር ምንድን ነው? ችግሩን መገንዘብ ያለብን ቅድም እንዳሉት፣ ሁላችንም ኃላፊነት እንዳለብን እረዳለሁ። ቅድም ያልኩት ይህኑ ነው። ግን መንግስትና ፓርቲው ብቻቸውን የኢትዮጵያን ግዙፍ የሆነ የኢኮኖሚ የማህበረሰብ ችግር ሊወጣው አይችልም። የግል ክፍሉ በጣም በጦፈ ሁኔታ የኢትዮጵያን ማህበረሰብ ማንጸባረቅ ይኖርበታል። እድሉ ለሁሉም ክፍት መሆን ይኖርበታል። ተወዳዳሪነት በአገር ውስጥ መኖር ይኖርበታል። ይሄ ከሆነ የኢኮኖሚ ውድድር ካለ እድሎች እየተፈጠሩ ይሄዳሉ። ነገር ግን በአሁኑ ጊዜ ሊካድ የማይችለው ምንድን ነው? ዓለም ባንክ በተደጋጋሚ ያወጣው ምንድን ነው? የመንግስትና የፓርቲ የበላይነት ኢኮኖሚ እድሎችን አግቦታል፣ የግል ክፍሉ እንዳይንቀሳቀስ አድርጎታል የሚል ድምዳሜ ላይ የተደረሰበት ነው። ስለዚህ ፍትሐዊ የሆነ ዘላቂነት ያለው ኢኮኖሚ አሳታፊ ነው እድል ፈጣሪ ነው። ይህን ማለቴ ነው። መልካም፣ ለዚህ ክርክር የመጨረሻ ወደ ሆነው ነጥብ እንሻገር። እስከ ሕልፈት የሚያደርስ የበረታ ፈተና ባለበትም የሚበዙት ወጣቶች የሆኑበት ቁጥሩ እጅግ የበዛ ኢትዮጵያዊ ከሀገር የሚሰደዱበትን ሁኔታ ተመልክተናል። እነኛ አሳዛኝ ሁኔታዎች በሁሉም አካባቢዎች ውይይቶችን እየቀሰቀሱ ነው። የመፍትሄ አማራጮችን መፈለጉ የችግሩን ምንጮች መመርመሩን ግድ ብለዋል። በዚህ መሰረት ቀደም ሲል ግራና ቀኝ የየበኩላችሁን በምክንያትነት ያመላከታችኋቸው ነጥቦች ባሉበት ምን አይነት ተጨባጭ አማራጮች ሊፈጠሩ ይገባል? ይሄን ሁኔታ ሊለውጡ ይችላሉ ብላችሁ ታምናላችሁ? አቶ ደስታ እርስዎን ላስቀድም። ዛሬ ኢትዮጵያ ሀገራችን በዲሞክራሲያዊና በልማት ጎዳና ያለች ሀገር ናት። ለረዥም ጊዜ ተኝታ ያለች ሀገር ዛሬ ህዝቧ በአጠቃላይ መሪዎቿ፣ ምሁራኑ፣ ወታደሩ፣ መከላከያ፣ ሰራተኛው፣ ገበሬው በአጠቃላይ ህዝቡ እየተረባረበ እየደከመ ባለበት ጊዜ ፓርቲዎች ደግሞ አንድ ላይ መጥተው መስራት ሲገባቸው የተለያየ አቋም ይዘው በሚጓዙበት ጊዜ ህዝቡን ማረጋጋት አይችሉም። በተለይም የተቃዋሚ ኃይሎች የኩርፊያ ፖለቲካ የሚያራምዱ ስለሆነ ይህ የኩርፊያ ፖለቲካ ማረጋጋት ስላልቻለ ወጣቱን ኃይል ወደ ውጭ እንዲሄድ ያደርገዋል። ምክንያቱም እንወስ ሁልጊዜ የሚያስተላልፉ ነገር ኢትዮጵያ ችግር ያለባት ሀገርና መረጋጋት የሌለባት ሀገር ድህነት ያለባት ሀገር፣ ሰርቶ መኖር የማይቻልበት አገር። ዴሞክራሲያዊና የሰብአዊ መብቶች የተጓደሉበት ሀገር ነው ብለው ስለሚያስተላልፉ በዚህ ምክንያት የተነሳ ወጣቶቿ ወደ ውጭ ሀገር የመሄድ እድላቸው በጣም ከፍ እያለ መረጋጋት ሳይፈጠር እየቀረ ነው። አቶ ደስታ ቀደም ብለው ተቃዋሚ የፖለቲካ ድርጅቶች የአገሪቱን ገጽታ አስመልክቶ የሚያስተላልፏቸው መረጃዎች ለወጣቱ ከሀገር መኮብለል በምክንያትነት አዋጥቷል የሚል አንድምታ ያለው አስተያየት ሰጥተዋል። በተጨባጭ በተለያዩ ምክንያቶች ወጣቱ በራሱ በከፍተኛ ቁጥር ወደ ውጭ የሚወጣው ወጣት ራሱ ከሚናገራቸው መረጃዎች በኢኮኖሚም ይሁን በፖለቲካ ወደ ውጭ እንደወጣ ተገድጃለሁ ለሚለው ወጣትስ በምን መልኩ ሁኔታዎች በተጨባጭ ሊለወጡ ህይወቱን የሚያሻሽሉ ሁኔታዎች አገር ውስጥ ሊፈጠሩ ይችላሉ ብለው ያምናሉ? በስልጣን ላይ ያለው መንግስትስ በተጨባጭ ምን ሊያደርግ ይገባዋል ይላሉ? ይህንን ማድረግ የሚችለው ያለው የገዢው ፓርቲው ብቻ ሳይሆን ሌሎች የፖለቲካ ኃይሎች እዚህ ውስጥ መሳተፍ አለባቸው ብዬ ነው የምገምተው። ቅድም ለማለት እንደሞከርኩ እኮ ሁሉ በአንድ እጅ ብቻ ማጨብጨብ የሚቻል አይደለም። ዛሬ ቅድምም ለመናገር እንደሞከርኩ አብዛኛው ችግሮች እየተፈጠሩ ያሉት ስልጣንን በእጅ ለማድረግ ሲባል ብቻ የሚደረጉ ጥረቶች በተለይም ፖለቲካውን ከዓለም አቀፍ ሁኔታዎች ጋር አያይዞ ማካሄድ ያለመቻል፣ በተቃራኒው ፖለቲካ ፓርቲዎች በኩል ከፍተኛ ችግርን በገዢው ፓርቲ ላይ የሚፈጥር ሆኖ ነው እየታየ ያለው። ስደትን ለማቆም በሚደረገው ጥረት መሳተፍ የሚገባቸው ነው ብዬ ነው የማምነው። የፖለቲካ ድርጅቶች የተቃዋሚ ኃይሎች ሚና ከፍተኛና ወሳኝም ነው እላለሁ። በመንግስት በኩል የሚደረገው ነገር እንዳለ ሆኖ። መልካም አመሰግናለሁ። ዶክተር አክሎግ እርሱም እንደ አቶ ደስታ ሁሉ ቀደም ሲል በግራና ቀኝ ባነሳችኋቸው ነጥቦች ለችግሩ ምክንያት ናቸው ያላችኋቸውን አስቀምጣችኋል። መፍትሄውስ፣ መፍትሄው ምን ሊሆን ይገባል? በተጨባጭ የወጣቱን ህይወት የህብረተሰቡን ህይወት ማሻሻል የሚችል ከስደት እንዲህ ካለው አደጋ ማዳን የሚችለው አማራጭ ምንድን ነው ይላሉ? እኔ እንደሚመስለኝ አንደኛ ይሄ ግዙፍ የሆነ ችግር ሊቀረፍ የሚችለው ሁሉን አሳታፊ የሆነ መንግሥት ሲቋቋም ብቻ ነው። ስለዚህ ዝም ብሎ በተቃዋሚ ፓርቲዎች ችግሩ የነሱ ነው የሚለው የሚያዋጣ አይመስለኝም። ታዛቢዎችም ሌላ ቀርቶ አልጀዚራና ሌሎች ፍሪደም ሃውስ የመሳሰሉት የሚሉት ሁሉን አሳታፊ የሆነ ሰብዓዊ መብቶችን የሚያስከብር በህግ የበላይነት የሚመራ መንግሥት ያስፈልጋል ነው የሚሉት። ስለዚህ በፖለቲካ ስልጣን በሌላቸው ተቃዋሚ ፓርቲዎች ማመካኘቱ የሚያዋጣ አይመስለኝም። ሁለት በጣም አስፈላጊ የሆኑ እድሎች አሉ። አንደኛ የዘጠና በመቶ የሚሆነው በዓለም አገሮች የሚታየው የስራ እድል የሚፈጠረው በግል ክፍሉ ነው፣ በመንግስት አይደለም፣ በፓርቲ አይደለም። ስለዚህ የግል ክፍሉ ኢትዮጵያዊነት ያለው መልክ ይዞ እየተስፋፋ እንዲሄድ መንግስት በከፍተኛ ደረጃ የፈጠራ ስራ እንዲሳሳ ማድረግ ግዴታው ነው እላለሁ። ዝግጅቱ አላለቀም፣ ክርክሩ ይቀጥላል። ክቡራትና ክቡራን አድማጮች እስካሁን በሰማችሁትም ሆነ በሰሞኑ የስደት ጉዳይ እጅግ አነጋጋሪ የሆነ ነው። አድማጮቻችን፣ እናንተም አስተያየቶቻችሁን አክሉበት። ተዘዋዋሪው ወይም የነጻው ስልክ መስመራችን ሁለት ዜሮ ሁለት የውስጥ መስመር 14 ነው። ከመሰነባበታችን በፊት አጠራ ጥር ያሉ መረጃዎችን እናካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር 52 ሳንቲም ተመንዝሯል። እርሶ ዶላር ካለ 20 ብር 52 ሳንቲም ይሰጥዎታል። እርሶ ደግሞ ዶላር ከፈለጉ 20 ብር 62 ሳንቲም መክፈል ይኖርቦታል። አዲስ አበባ ነገ ከፊል ዝናባማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ በባወጣው ትንበያው አሳይቷል። አሁን ማምሻውን ከዌብሳይቱ ነው ያገኘውት መረጃውን በከፍተኛ ሙቀቷ ነገ አዲስ አበባ 23 ዝቅተኛ 14 ዲግሪ ሴልሽስ ይሆናል። ናዚ ጀርመን ተሸነፈች። ልክ የዛሬ 7 ዓመት ዛሬ የድል ቀን ነው። ልክ የዛሬ 25 ዓመት ደግሞ በዛሬው ዕለት በ1972 ዓ ም ማለት ነው ፈንጣጣ ከዓለም መጥፋቱን የዓለም የጤና ድርጅት አስታወቀ። ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራማችንን የመራልን ንጉሡ ታምሬ ነው። በምሽቱ ፕሮግራም ዋና አዘጋጅ አራነች ፍስሐዬና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ አብረናችሁ የቆየ ነው ሰሎሞን አባተና ቆንጂት ታየንን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ነገ ማታ እንገናኛለን። ደናደሩ ደናደሩ። Thank you.